የደቡብ ክልል መስተዳደር ምክር ቤት በጠራው አስቸኳይ ስብሰባ አዳዲስ ሹመቶችን በማጽደቅና የክልሉ ማህበረሰብ ያነሳቸው መሠረታዊ ጥያቄዎች ላይ በመወያየት እንደተጠናቀቀ የክልሉ የመንግስት ኮሚኒኬሽን ኃላፊ ወይዘሮ ሂክማ ካይረዲን ለዶቼቬሌ ተናግረዋል። ወይዘሮ ሂክማም የሴቶችና ህጻናት ቢሮ ኃላፊ ሆኖ መሾማቸውን በመግለጽ ምክር ቤቱ ለዘጠኝ አዳዲስ ካቢኔዎች ሹመት እንደሰጠ ስድስቱ ደግሞ በነበሩበት እንዲቀጥሉ እንደተደረገና አምስት አመራሮችም ቦታ መቃየራቸውን አብራርተዋል። ማህበረሰቡ ያነሳቸው መሠረታዊ ጥያቄዎች ከመልካም አስተዳደር ጉድለት ጋር እያያዛል የሚሉት ወይዘሮ ሂክማ ህዝቡ የሚያዳምጠን አመራር አጥተናል እስከ ማለት ደርሷል ይላሉ። በደቡብ ክልል የኮንሶ ማህበረሰብ በዞን የመደራጀት ጥያቄ በማቅረባቸው ምክንያት በአካባቢው የፖለቲካም ሆነ ማህበራዊ አለመረጋጋቶች እንዳለ ስንዘግብ ቆይተናል። የኮንሶ ጉዳይ በምክር ቤቱ ስብሰባ ውስጥ ለውይይት ቦታ አግኝቶ ይሆን ለምለው ጥያቄ ወይዘሮ ሂክማ ሲመልሱ የኮንሶ በዞን የመደራጀት ጥያቄ መልስ ሊያገኝ ይገባል። ኮንሶ በሰገን አካባቢ ህዝቦች ዞን ውስጥ መካተት የለባትም የሚል ጥያቄ ነው ያላቸው። ይህንን ደግሞ በተለያየ ደረጃ ከህዝቡ ጋር ውይይት አድርጓል። ይህን የሚመለከተው የብሔረሰቦች ምክር ቤትም እዛው ድረስ ሄዶ ጥናት አድርጎ ተገቢውን ምላሽ ሰጥቷል። የተሰጠው ምላሽ ግን አያረካንም የሚል የጉዳይ አስፈጻሚ ነን ተብሎ የተቋቋሙ ኮሚቴዎች አሉ ህዝቡን አለአግባብ የሚያሳ ስራስቶ ማለት ነው። ስለዚህ እነዚህ የኮሚቴ አካላት የፈጠሩት ችግር እንጂ በዋናነት የክልሉ መንግስት ልክ ክልሉ ላይ እንዳሉ ሁሉም አካባቢ ያሉ የመልካም አስተዳደር ችግሮች ሁሉም አካባቢ እንዳሉ ሁሉ ኮንሶም ላይ አለ ማለት ነው። የኮንሶ አካባቢ ነዋሪ የሆኑት የአባት ስማቸውን እንዳይጠቀስ የፈለጉ አቶ ባሊ በአካባቢው አሁን የማህበረሰቡ ደህንነት እንዳልተረጋጋ እና ሌሎች መሰረታዊ አገልግሎቶችም ስራ መስጠት ማቆማቸውን ይናገራሉ። መከላከያ ማራ አንድ ሰው ገድሏል። አንድ ማቻሎ የሚባል ቀበለ ዝም ብሎ መንገድ ላይ ሲሄድ እኮ ነው በቃ መንግስተኛ ነበር። ሱፐርቫይዘር ነው እና ምግብ በልቶ ወጣ። እነሱ ደግሞ መንገድ ላይ ሲሄዱ ሌሎቹን እያባረሩ ይመጣሉ። እሱም ስሮብ ተኮሱና ገደሉ። ጭንቅላት እስካሁን ድረስ ጤና ጣቢያዎችም ዝግ ናቸው ሙሉ በሙሉ ትምህርት ቤትም እስካሁን ድረስ የለም አልተከፈተ። እዚያ ከተማ ላይ የሆነ እስከ አርባ ሶስት ሺ ምናምን ተማሪ በላይ የምማርበት ከተማ ላይ የተወሰነ ተማሪዎች አርባ አካባቢ ተማሪ ብቻ እየተማሪ ያለ እስካ ህዝብም ማሳደር ነው አርሶ አደሩም ከርሻ ማባረር ነው በቃ መንግስተኛ እንደዚህ። ወፍጮዎችም ተዘግቷል። ውሃም ተዘግቷል። በቃ ህብረተሰቡ በጣም ነው እየተጨናነቀ ያለ። ሱቆችም ታሽጓል ያልታሸገበ አየ ብቻ ነው። ኦክሲጂን ብቻ ይህን ጉዳይ የክልሉ መንግስት እንዴት ይመለከተዋል? ወይዘሮ ሂክማ እነዚህ ኮሚቴ ነን ብለው የሚንቀሳቀሱ አካላት ህብረተሰቡ የጤና አገልግሎት ማግኘት የለበትም፣ የትምህርት አገልግሎት ማግኘት የለበትም፣ ልጆቹን ትምህርት ቤት መላክ የለበትም እያሉ ህዝቡን እየጎዱ ነው ያለ። በመሰረቱ ይሄ ሲባል ሁሉም ወላጅ ልጆቹን ትምህርት ቤት እየላከ አይደለም፣ ወይም ሁሉም የኮንሶ ህዝብ ጤና ተቋም ላይ አገልግሎት እያገኘ አይደለም ማለት አይደለም። ግን ደግሞ አገልግሎት ሊወስድ የሚመጣውን አካል የማደናቀፍ ሁኔታዎች አሉ። ይሄ ምንድን ነው እናንተ አገልግሎት ካገኛችሁ እናንተ ልጆቻችሁን ትምህርት ቤት ካስገባችሁ በዞን የመደራጀት ጥያቄያችን መልስ እንዳያገኝ እያደረጋችሁ ነው በሚል ህዝቡ ላይ ወቀሳ ያስተላልፋሉ። ስለዚህ እንደዚህ አይነት ፕሮብሌሞች ሊኖሩ ይችላሉ። ነገር ግን መንግስት እንደ መንግስት እነዚህን ሁሉ አገልግሎቶች ከፍቶ እየሰራ ነው ያለው። አገልግሎት እያገኙ ነው ያሉት። በደቡብ ክልል አምሳ ስድስት ብሄር ብሄረሰቦች እንዳሉ የሚናገሩት ወይዘሮ ሂክማ ክልሉ ሁሉንም በብሄር አደራጅቶ እየሄደ እንዳልሆነ ተናግሮ ኮንሶም በልዩ ወረዳነት በሰገን አካባቢ ህዝቦች ዞን ውስጥ እንድታቀፍ ተደርጓል ነው ያሉት። ዶችቬሌ ቀደም ሲል ያነጋገራቸው የማህበረሰቡ አባላት በዞን ደረጃ ለመደራጀት የሀገሪቱ ህገ መንግስት ይፈቅድልናል በማለት ኮሚቴ ተዋቅሮ ጉዳዩን ሲከታተል እንደነበረ ሲዘግብ ቆይተዋል። በዞን ካልተደራጀን ከክልሉ ህዝቦች ጋር መቀጠል የለብንም የሚሉ አሉ የሚሉት ወይዘሮ ሂክማ ይህ ደግሞ የማህበረሰቡ ጥያቄ ሳይሆን የኮሚቴዎቹ ጥያቄ ነው በማለት አጣጥለዋል። በጉዳዩ ላይ ከተወያዩት የዶችቬሌ የፌስቡክ ገጽ ተከታታዮች መካከል መንግስት የህዝብ ጥያቄዎችን የሚያስተናግድበት አንጀት የለውም፣ ከቶውንም አልተፈጠረበትም የሚል አስተያየት ሰጥቶናል። ሌሎች ደግሞ በኮንሶ ለተፈጠረው ችግር መንግስት ችለተኝነትን መርጠዋል፣ ፊት በመቀያየር አምባገንነትን እያንሰራፋ ነው በማለት አስተያየታቸውን አጋርተዋል።